መዝሙር አንድ መቶ አስራ ዘጠኝ በመንገዳቸው ንጹሐን የሆኑ በእግዚአብሔርም ሕግ የሚሄዱ ምስጉኖች ናቸው። ምስክሩን የሚፈልጉ በፍጹም ልብ የሚሹት ምስጉኖች ናቸው። አመፅንም አያደርጉም በመንገዶቹም ይሄዳሉ። ትእዛዛትህን እጅግ እንጠብቅ ዘንድ አንተ አዘዝህ። ሥርዓትህን ለመጠበቅ መንገዶቼ ይቀኑ ዘንድ ወድ ነበር። ትእዛዝህን ሁሉ ስመለከት በዚያን ጊዜ አላፍርም። አቤቱ የጽድቅህን ፍርድ ስማር በቅን ልብ አመሰግንሃለሁ። ሥርዓትህን እጠብቃለሁ፤ በፍጹም አትጣለኝ። ጐልማሳ መንገዱን በምን ያነጻል? ቃልህን በመጠበቅ ነው። በፍጹም ልቤ ፈለግሁህ፤ ከትእዛዝህ አታርቀኝ። አንተን እንዳልበድል ቃልህን በልቤ ሰወርሁ። አቤቱ አንተ ብሩክ ነህ፤ ሥርዓትህን አስተምረኝ የአፍህን ፍርድ ሁሉ በከንፈሬ ነገርሁ። እንደ ብልጥግና ሁሉ በምስክርህ መንገድ ደስ አለኝ። ትእዛዝህን አሰላስላለሁ መንገድህንም እፈልጋለሁ። በትእዛዝህ ደስ ይለኛል፣ ቃልህንም አልረሳም። ለባሪያህ መልካም አድርግ፣ ሕያው እንድሆን ቃልህንም እንድጠብቅ ዐይኖቼን ክፈት፣ ከሕግህም ታምራትህን አያለሁ። እኔ በምድር እንግዳ ነኝ፣ ትእዛዛትህን ከእኔ አትሰውር። ነፍሴ ሁል ጊዜ ፍርድህን እጅግ ናፈቀች። ከትእዛዛትህ የሳቱትን ትዕቢተኞችንና ርጉማንን ዘለፍህ። ምስክርህን ፈልጌአለሁና ስድብንና ነውርን ከኔ አርቅ። አለቆች ደግሞ ተቀምጠው እኔ ናሙኝ፣ ባሪያህ ግን ሕግህን ያስተላስል ነበር። ምስክርህም ተድላዬ ነው፣ ስራትህም መካሪ ነው። ነፍሴ ወደ ምድር ተጠጋች፣ እንደ ቃልህ ሕያው አድርገኝ። መንገድህን ነገርሁ፣ ሰማኸኝም። ሥርዓትህን አስተምረኝ። የሥርዓትህን መንገድ እንዳስተውል አድርገኝ፣ ተአምራትህንም አሰላስላለሁ። ከሐዘን የተነሳ ነፍሴ አንቀላፋች፣ በቃልህ አጠንክረኝ። የአመፅን መንገድ ከእኔ አርቅ፣ በሕግህም ማረኝ። የእውነትህን መንገድ መረጥሁ፣ ፍርድህንም አልረሳሁም። አቤቱ ምስክርህን ተጠጋው፣ አታሳፍረኝ። ልቤን ባሰፋኸው ጊዜ በትእዛዝህ መንገድ ሮጥሁ። አቤቱ የሥርዓትህን መንገድ አስተምረኝ ሁልጊዜም እፈልገዋለሁ እንዳስተውል አድርገኝ ሕግህንም እፈልጋለሁ በፍጹም ልቤም እጠብቀዋለሁ እርስዋን ወድጃለሁና የትእዛዝህን መንገድ ምራኝ ልቤን ወደ ምስክርህ አዘንብል ወደ ስስትም አይሁን ከንቱ ነገርን እንዳያዩ ዐይኖቼን መልስ በመንገድህ ሕያው አድርገኝ እንዲፈራህ ባሪያህን በቃልህ አጽና ፍርድህ መልካም ናትና የተጠራጠርሁትን ስድብ ከእኔ አርቅ። እነሆ ትእዛዝህን ናፈቅሁ፣ በጽድቅህ ሕያው አድርገኝ። አቤቱ እንደ ቃልህ ምሕረትህና መድኃኒትህ ይምጡልኝ። በቃልህ ታምኛለሁና ለሚሰድቡኝ በነገር እመልስላቸዋለሁ። በፍርድህም ታምኛለሁና የእውነትን ቃል ከአፌ ፈጽማ አታርቅ። ለዘላለም ዓለም ሁል ጊዜ ሕግህን እጠብቃለሁ። ትእዛዛትህንም እፈልጋለሁና አስፍቼ እሄዳለሁ። በነገሥታት ፊት ምስክርህን እናገራለሁ አላፍርምም። እጅግም በወደድኋቸው በትእዛዛትህ ደስ ይለኛል። እጆቼንም ወደ ወደድኋቸው ወደ ትእዛዛትህ አነሳለሁ፣ ሥርዓትህንም አሰላስላለሁ። ለባሪያህ ተስፋ ያስደረግኸውን ቃልህን አስብ። ቃልህ ሕያው አድርጎኛልና፣ ይህቺ በመከራዬ ደስ አሰኘችኝ። ትዕቢተኞች እጅግ አመጹ፣ እኔ ግን ከሕግ አልራቅሁም። ከጥንት የነበረውን ፍርድህን አሰብሁ። አቤቱ ተጽናናሁም። ሕግህን ከተው ከኀጢአተኞች የተነሳ ሐዘን ያዘኝ። በእንግድነት የአገር ሥርዓትህ መዝሙር ሆነችኝ። አቤቱ በሌሊት ስምህን አሰብሁ ሕግህንም ጠበቅሁ። ትእዛዛትህንም ፈልጌያለሁና ይች ሆነችልኝ። እግዚአብሔር ክፍሌ ነው፣ ሕግህን እጠብቃለሁ አልሁ። በፍጹም ልቤ ወደ ፊትህ ተማለልሁ፣ እንደ ቃልህ ማረኝ። ስለ መንገዶችህ አሰብሁ እግሬንም ወደ ምስክሮች መለስሁ። ትእዛዝህን ለመጠበቅ ጨከንሁ አልዘገየሁምም። የኀጢአን ገመዶች ተተበተቡብኝ ሕግህን ግን አልረሳውም። ስለ ጽድቅህ ፍርድ በኩለ ሌሊት አመሰግንህ ዘንድ እነሳለሁ። እኔ ለመፈሩ ሁሉ ትእዛዝህንም ለሚጠብቁ ባልንጀራ ነኝ። አቤቱ ምሕረትህ በምድር ሁሉ ሞላች፣ ሥርዓትህን አስተምረኝ። አቤቱ እንደ ቃልህ ለባሪያህ መልካም አደረግህ! በትእዛዛትህ ታምኛለሁና መልካምን ምክር እውቀትን አስተምረኝ። እኔ ሳልጨነቅ ሳትሁ፣ አሁን ግን ቃልህን ጠበቅሁ። አቤቱ አንተ ቸርነህ በቸርነትህም ሥርዓትህን አስተምረኝ። የትቢተኞች ዐመፅ በላይ በዛ፣ እኔ ግን በፍጹም ልቤ ትእዛዛትህን እፈልጋለሁ። ልባቸው እንደ ወተት ረጋ፣ እኔ ግን በሕግ ደስ ይለኛል። ሥርዓትህንም ማር ዘንድ ያስጨነቅኸኝ መልካም ሆነልኝ። ከአእላፋት ወርቅና ብር ይልቅ የአፍህ ሕግ ይሻለኛል። እጆች ሠሩኝ አበጃጁኝም እንዳስተውል አድርገኝ ትእዛዝህንም እማራለሁ። በቃልህ ታምኛለሁና የሚፈሩህ እኔን አይተው ደስ ይላቸዋል። አቤቱ ፍርድህ ጽድቅ እንደሆነች ሆነች፣ በእውነትህም እንዳስቸገርኸኝ አወቅሁ። ምሕረትህ ለመጽናናቴ ትሁነኝ እንደ ቃልህም ለባሪያህ ይሁ ነው! ሕግህ ተድላይ ናትና ቸርነትህ ትምጣልኝ በሕይወትም ልኑር። ቲቢተኞች በአመፅ ጠመውብኛልና ይፈሩ፣ እኔ ግን በትእዛዝህ እጫወታለሁ። የሚፈሩህና ምስክሮችን የሚያውቁ ወደ እኔ ይመለሱ። እንዳላፈር ልቤ በሥርዓትህ የቀና ይሁን። ነፍሴ መድኃኒትህ እናፈቀች በቃልህም ታመንሁ መቼ ታጽናናኛለህ እያልሁ ዐይኖቼ ስለ ቃልህ ፈዘዙ። በጢስ እንዳለ አቁማዳ ሆኛለሁና ሥርዓትህን ግን አልረሳሁም። የባሪያህ ዘመኖች ስንት ናቸው? በሚያሳድዱኝስ ላይ መቼ ትፈርድልኛለህ? ኀጢአተኞች ጫወታን ነገሩኝ፣ አቤቱ እንደ ሕግህ ግን አይደለም። ትእዛዛትህ ሁሉ እውነት ናቸው። በአመፅ አሳደውኛል እርዳኝ። ከምድር ሊያጠፉኝ ጥቂት ቀርቶአቸው ነበር፣ እኔ ግን ትእዛዛትህን አልተውሁም። እንደ ምሕረትህ ሕያው አድርገኝ፣ የአፍህንም ምስክር እጠብቃለሁ። አቤቱ ቃልህ በሰማይ ለዘላለም ይኖራል። እውነትህ ለልጅ ልጅ ናት። ምድርን መሠረትሃት እርሷም ትኖራለች። ሁሉም ባሪያዎችህ ናቸውና ቀኑ በትእዛዝህ ይኖራል። ሕግህ ተድላይ ባይሆን ቀድሞ በጉስቁልናዬ በጠፋሁ ነበር። በርሱ ሕያው አድርገኸኛልና ፍርድህን ለዘላለም አልረሳም። እኔ ያንተ ነኝ ፍርድህን ፈልጋለሁና አድነኝ። ኃጢያተኞች ያጠፉኝ ዘንድ ጠበቁኝ! ምስክርህን ግን መረመርሁ። የስራን ሁሉ ፍጻሜ ያየሁ ትእዛዝህ ግን እጅግ ሰፊ ነው። አቤቱ ሕግህን እንደ ምን እጅግ ወደድሁ። ቀኑን ሁሉ እርሱ ትዝታይ ነው ለዘላለም ለኔ ነውና ትእዛዝህ ከጠላቶቼ ይልቅ አስተዋይ አደረገኝ፣ ምስክርህ ትዝታዬ ነውና። ካስተማሩን ሁሉ ይልቅ አስተዋልሁ፣ ትእዛዝህን ፈልጌያለሁና። ከሽማግሌዎች ይልቅ አስተዋልሁ። ቃልህን እጠብቅ ዘንድ ከክፉ መንገድ ሁሉ እግሬን ከለከልሁ። አስተምረኸኛልና፣ ከፍርድህ አልራቅሁም። ቃልህ ለጉሮሮዬ ጣፋጭ ነው፣ ከማርና ከወለላ ይልቅ ለአፌ ጣፈጠኝ። ከትእዛዝህ የተነሳ አስተዋልሁ ስለዚህ የሐሰትን መንገድ ጠላሁ። ሕግህ ለእግሬ መብራት ለመንገዴ ብርሃን ነው። የጽድቅን ፍርድ እጠብቅ ዘንድ ማልሁ አጸናሁ። እጅግ ተቸገርሁ፣ አቤቱ እንደ ቃልህ ሕያው አድርገኝ። አቤቱ ከአፌ የሚወጣውን ቃል ውደድ፣ ፍርድህንም አስተምረኝ። ነፍሴ ሁል ጊዜ በእጅ ውስጥ ናት፣ ሕግህን ግን አልረሳሁም። ኀጢአተኞች ወጥመድን ዘረጉብኝ፣ ከትእዛዝህ ግን አልሳትሁም። የልቤ ደስታ ነውና ምስክርህን ለዘላለም ወረስሁ። ለዘላለም ለፍጻሜውም ትእዛዝህን አደርግ ዘንድ ልቤን አዘነበልሁ። አመፀኞችን ጠላሁ፣ ሕግህን ግን ወደድሁ። አንተ ረዳቴና መጠጊያዬ ነህ በቃልህም ተማመንሁ። እናንተ ኀጢአተኞች ከእኔ ራቁ፣ የአምላኬንም ትእዛዝ ልፈልግ። እንደ ቃልህ ደግፈኝ፣ ሕያውም እሆናለሁ ከተስፋዬም አልፈር። እርዳኝ፣ እድናለሁ፤ ሁል ጊዜም ስርዓትህን እመረምራለሁ። ምኞታቸው አመጻ ነውና ከስርዓትህ የሚልቁትን ሁሉ አጎሳቆልሃቸው። የምድርን ኃጢያተኞች ሁሉ እንደ ርኩሰት አጠፋቸው፤ ስለዚህ ምስክርህን ወደድሁ። ሥጋዬ አንተን ከመፍራት የተነሳ ደነገጠ፣ ከፍርድህ የተነሳ ፈርቻለሁ። ፍርድንና ጽድቅን ሠራሁ፤ ለሚያስጨንቁኝ አሳልፈህ አትስጠኝ። ባሪያህን በመልካም ጠብቀው፣ ትዕቢተኞችም አይጋፉኝ። ዓይኖቼ ለማዳንህ ለጽድቅህም ቃል ፈዘዙ። ለባሪያህ እንደ ምሕረትህ አድርግ፣ ሥርዓትህንም አስተምረኝ። እኔ ባሪያህ ነኝ፣ እንዳስተውል አድርገኝ፣ ምስክርህንም አውቃለሁ። ለእግዚአብሔር የሥራ ጊዜ ነው፣ ሕግህንም ሻሩት። ስለዚህ ከወርቅና ከንቁ ይልቅ ትእዛዝህን ወደድሁ። ስለዚህ ወደ ትእዛዝህ ሁሉ አቀናሁ፣ የዓመፅንም መንገድ ሁሉ ጠላሁ። ምስክሮችህ ድንቆች ናቸው፣ ስለዚህ ነፍሴ ፈለገቻቸው። የቃልህ ፍቺ ያበራል፣ ሕፃናትንም ማስተዋዮች ያደርጋል። አፌን ከፈትሁ፣ አልከለከልሁም፣ ወደ ትእዛዝህ ያለሁና፣ ስምህን ለሚወዱ እንደምታደርገው ፍርድ ወደ እኔ ተመልከት ማረኝም። አካሄዴን እንደ ቃልህ አቅና፣ ኀጢአትም ሁልጊዜ አይግዛኝ። ከሰው ግፍ አድነኝ፣ ትእዛዝህንም እጠብቃለሁ። በባሪያህ ላይ ፊትህን አብራ፣ ሥርዓትህንም አስተምረኝ። ሕግህን አልጠበቅሁምና የውሃ ፈሳሽ ከዐይኖቼ ፈሰሰ። አቤቱ አንተ ጻድቅ ነህ፣ ፍርድህም ቅን ነው። ምስክርህን በጽድቅ አዘዝህ፣ እጅግም ቅን ነው። ጠላቶቼ ቃልህን ረስተዋልና የቤትህ ቅናት አቀለጠኝ። ቃልህ እጅግ የነጠረ ነው፣ ባሪያህም ወደደው። እኔ ታናሽና የተናቅሁ ነኝ፣ ትእዛዛትህን ግን አልረሳሁም። ጽድቅህ የዘላለም ጽድቅ ነው፣ ቃልህም እውነት ነው። መከራና ችግር አገኙኝ፣ ትእዛዛትህ ግን ተድላይ ናቸው። ምስክርህ ለዘላለም ጽድቅ ነው፤ እንዳስተውል አድርገኝ በሕይወትም አኑረኝ። በፍጹም ልቤ ጮሁ፣ አቤቱ ስማኝ፣ ሥርዓትህን እፈልጋለሁ። ወደ አንተ ጮሁ፣ አድነኝ፣ ምስክርህንም እጠብቃለሁ። ማለዳ ጮሁ ቃልህንም ተስፋ አድርጋለሁ። ቃልህን አስብ ዘንድ ዓይኖቼ ለመማለድ ቀደሙ። አቤቱ እንደ ቸርነትህ ድምፄን ስማ፣ እንደ ፍርድህ ሕያው አድርገኝ። በአመፃ የሚያሳድዱኝ ቀረቡ፣ ከሕግህም ራቁ። አቤቱ አንተ ቅርብነህ መንገዶቼም ሁሉ ቅኖች ናቸው። ከዘላለም እንደ መሠረትኸው ከቀድሞ ጀምሮ ከምስክርህ የተነሳ አወቁ። ሕግህን አልረሳሁምና ችግሬን ተመልከት አድነኝም። ፍርዴን ፍረድ አድነኝም፣ ስለ ቃልህ ሕያው አድርገኝ። መድኃኒት ከኀጢአን ሩቅ ነው ሥርዓትህን አልፈለጉምና። አቤቱ ቸርነትህ እጅግ ብዙ ነው፣ እንደ ፍርድህ ሕያው አድርገኝ። ያሳደዱኝና ያስጨነቁኝ ብዙዎች ናቸው፣ ከምስክር ግን ፈቀቅ አላልሁም። ቃልህን አልጠበቁምና፣ ሰነፎችን አይቼ አዘንሁ። ትእዛዝህን እንደ ወደድሁ ተመልከት፤ አቤቱ በምሕረትህ ሕያው አድርገኝ። የቃልህ መጀመሪያ እውነት ነው፤ የጽድቅህን ፍርድ ሁሉ ለዘላለም ነው። ገዢዎች በከንቱ አሳደዱኝ፤ ከቃልህ የተነሣ ግን ልቤ የደነገጠብኝ። ብዙ ምርኮ እንዳገኘህ በቃልህ ደስ አለኝ። አመፃን ጠላሁ ተጸየፍሁም፤ ሕግህን ግን ወደድሁ። ስለ ጽድቅህ ፍርድ ሰባት ጊዜ በቀን አመሰግንሃለሁ። ሕግህን ለሚወዱህ ብዙ ሰላም ነው፣ እንቅፋትም የለባቸውም። አቤቱ ማዳንህን ተስፋ አደረግሁ፣ ትእዛዛትህንም ጠበቅሁ። ነፍሴ ምስክርህን ጠበቀች፣ እጅግም ወደደችው። መንገዶቼ ሁሉ በፊትህ ናቸውና ትእዛዝህንና ምስክርህን ጠበቅሁ። አቤቱ ጸሎቴ ወደ ፊትህ ትቅረብ፣ እንደ ቃልህም አስተዋይ አድርገኝ። ልመናዬ ወደ ፊትህ ትድረስ እንደ ቃልህ አድነኝ። ሥርዓትህን አስተምረኸኛልና ከንፈሮቼ ምስጋናን አወጡ። ትእዛዛትህ ሁሉ ጽድቅ ናቸውና አንደበቴ ቃልህን ተናገረ። ትእዛዛትህን መርጫለሁና እጅህ የሚያድነኝ ይሁን። አቤቱ ማዳንህን ናፈቁ፣ ሕግህም ተድላይ ነው። ነፍሴ ትኑርልኝ ታመሰግንህማለች፣ ፍርድህም ይርዳኝ። እንደ ጠፋ በግ ተቅበዘበሱ። ትእዛዛትህን አልረሳሁምና ባሪያህን ፈልገው።